ሳይንስና ቴክኖሎጂ የዘመኑ ዲጂታል ቴክኖሎጂ የወለዳቸው የማህበራዊ መገናኛ ዘዴዎች የሰው ልጆችን በማቀራረብ በማዝናናትና መረጃ በመስጠት የሚጠቅሙትን ያህል ግላይነትን አደጋ ላይ በመጣል የጥላቻ ንግግሮችና የተዛቡ የሐሰት መረጃዎችን በማሰራጨትም ጉዳት ያደርሳሉ። በቅርቡ በኢትዮጵያ የተደረገ አንድ ጥናትም ሴቶች የበለጠ የዚህ ችግር ሰለባ መሆናቸውን አመልክቷል። መቀመጫውን ብሪታንያ ያደረገው ሴንተር ፎር ኢንፎርሜሽን ሪዘሊንስ የተባለው የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ይህ አዲስ ጥናት በኢትዮጵያ በተለያዩ የማህበራዊ መገናኛ ዘዴዎች አማካኝነት ሴቶች ላይ የሚሰነዘሩ አሸማቃቂ፣ ማስፈራሪያ የታከለበትና ጾታዊ ማንነትን የሚያንቋሽሹ የጥላቻ ንግግሮች በከፍተኛ ሁኔታ ጨምረዋል። ይህም ሴቶች ከማህበራዊ ተሳትፎች እንዲነጠሉ ሀሳባቸውን በነፃነት እንዳይገልጹና በበይነመረብም ይሁን ከበይነመረብ ውጭ ያላቸውን ተሳትፎ በከፍተኛ ደረጃ እየገደበ እንደሚገኝ ጥናቱ አመልክቷል። ጥናቱን መነሻ በማድረግ ያነጋገርናት የህክምና ባለሙያዋ ዶክተር መሀሌት መንገሻ በጥናቱ ግኝቶች ተስማማለች። ከህክምና ስራዋ በተጨማሪ በማህበራዊ መገናኛ ዘዴዎች በምታቀርባቸው በሴቶች መብት ላይ ያተኮሩ ሀሳቦቿ እሷም የዚህ ችግር ሰለባ መሆኗን ታስረዳለች። አንዳንድ ሶሻል ሚዲያዎች ላይ የሚሰራቸው አክቲቪቲዎች አሉ፣ የምንለቃቸው ቪዲዮዎች አሉ። ሰዎችን ማስተማሪያ ሴቶች ምን ያህል መብት እንዳላቸው ብዙ ከካልቸራችን ጋር እንደ ኢትዮጵያዊነት እስከምንኖርበት እይታ ጋር የማይሄዱ በጣም ከባድ የሆኑ ሴቶችን የሚጨቁኑ ብዙ መስመሮች እንደምንከተል ለማሳየት የምሰራቸው ቪዲዮዎች አሉ እና በዛ ቪዲዮዎች ላይ ከቤት ጀምሮ እስከ ስራ እንዲሁም በብዙ በልኩ በማውቃቸው ሰዎች ኔጌቲቭ የሆኑ በጣም ክፉ የሆኑ መጥፎ አትቲዩዶች ይደርሳሉ። በተለይ ደግሞ ያው ሶሻል ሚዲያ ላይ ለየት የሚለው ነገር ምንድን ነው? ፊታችን አይታይም በድብቅ ማን እንደሆነን ሳይታወቅ የምንሰጣቸው ሜሴጆች በጣም ዴንጀረስ ናቸው። ሰፈሬን ጠርቶ መጥቶ እስከ መግደል ድረስ የመናገር ሜሴጆች ይደርሱኛል። ቡድኑ ጥናቱን ለማካሄድ በኢትዮጵያ ውስጥ በሲቪል ማህበራትና በመገናኛ ብዙሃን ውስጥ ትልቅ ቦታ ያላቸውን 14 ሴቶችን አነጋግሯል። የጥላቻ ንግግሩን ኢላማ፣ አይነት እና ባህሪ ለመለየትም በቀድሞው ትዊተር፣ በአሁኑ ኤግስ፣ በቴሌግራም፣ እንዲሁም በፌስቡክ በአማርኛ፣ በኦሮምኛ፣ በትግርኛና በእንግሊዝኛ ቋንቋዎች የተጋሩ በሺዎች የሚቆጠሩ የማህበራዊ መገናኛ ጽሁፎችን ይዘተንትኗል ከዚህ አንጻር በኢትዮጵያ ወንዶች ከአመለካከታቸው ወይም ከፖለቲካ አቋማቸው ጋር በተዛመደ የበይነ መረብ ላይ ጥቃት ሲደርስባቸው ሴቶች በሚያቀርቡት ሀሳብ ሳይሆን በአካላዊ ማንነታቸው፣ በጋብቻ ሁኔታቸውና በተጠረጠሩ ግንኙነቶች ላይ የተመሰረተ ጥቃት ይደርስባቸዋል። ዶክተር መሐሌት እንደምትለው የሴቶች ሀሳብና እይታ በማህበራዊ መገናኛ ዘዴዎች በጥሩ መልኩ እንደማይስተናግድ ታዝባለች። ለዚህም ማህበረሰቡ በሴቶች ላይ ያለውን የቆየ አመለካከት በምክንያትነት ተጠቅሳለች። የጀንደር ኢሹን ብቻ ሳይሆን ማንኛውንም ቶፒክ ይዛ አንድ ሴት መጣ ሶሻል ሚዲያ ላይ ወይም አንድ ወንድ ይዞ ሶሻል ሚዲያ ላይ ሲመጣ ያለው ትሪትመንት በኢትዮጵያ ውስጥ በጣም የተለየ ነው እና ጥሩ የሆነ ቶፒኮች ለማውራት እንኳን ብትገደድ የሚሰጡት ኮሜንቶች ከመልኳ ጋር ከሴት ማንነቷ ጋር የተያያዘ እንጂ ብዙ ጊዜ ከምትናገረው ነገር ጋር ቫሊዩ ተሰጥቶ የሚታይ ነገር አይደለም። እንግዲህ ምናልባት የኤጁኬሽናል ሌቨላችን ያለንበት ሶሳይቲ ካልቸራል እና ሪሊጅስ ኢሹዎችም እንደ ምክንያት ብዬ ማነሳቸው ይመስለኛል። ብዙ ጊዜ ለሴቶች የሚሰጠው ቦታ እና ለወንዶች የሚሰጠው ቦታ በኛ ኮሚኒቲ የተለያየ ነው። ያ ደግሞ ያው ሶሻል ሚዲያ ላይ ሪፍሌክት ማድረጉ የማይቀር ነገር ነው ብዬ አስባለሁ። ሌላ ጥናቱን በተመለከተ ዶቸ ያነጋገራት ወጣት ጽላተ ሰለሞን ነች። ጽላተ ነጻነት የተባለ በበይነ መረብ የሚሰራጭ ፖድካስት አዘጋጅ ስትሆን ከቅርብ ጊዜ ወዲህ ደግሞ የኮሜዲ ስራዎችን ለታዳሚዎች ታቀርባለች። በማህበራዊ መገናኛ ዘዴዎች ንቁ ተሳታፊ መሆኗን የምትገልጸው ጽላተ በስራዎቿ በእነዚህ ዲጂታል መድረኮች አሉታዊ አስተያየቶች ይደርሷታል። ነገር ግን አስተያየቶቹ ሀሳብ ላይ ያተኮሩ ሳይሆን በእሱ አካላዊ ገጽታ ላይ ያነጣጠሩ መሆናቸውን ትገልጻለች። አንዳንድ ጊዜ የሚሰጡት ፊድባክ ላይ ምናምን ለመሰለሽ ለሴቶች የተባሉ ርዕሶችን ስታነሺ ተራ እንደሆኑና አላስፈላጊ እንደሆኑ ይነገርሻል። ይህንን ለማውራት ከሆነ ፖድካስቱ የሚያደርግላቸዋል ለምን ቤታቸው አታወሩ የሚል ነገር ይወራል። ሌላኛው ኮሜዲ ላይ እንደነገርኩሽ ከአፊራስ ጋር በተያያዘ እና ሴት ከሙን ጋር በተያያዘ ብዙ ነገር ትሰሚያለሽ ስፔሻሊ ትንሽ ከኖርማል ከምትናገራቸው ነገሮች ወጣ ያሉ ነገሮች ኤክስፕሬስ ሊደረግበት የሚችል ቦታ ነው እና ሴት ሆነች ደግሞ ምንም አይነት ርስኬ የሚባሉ አይነት ሀሳቦችን ካነሳሽ ለሱ የሚደርስብሽ ኔገቲቭ ፊድባክ አቢዩስ ስንበለን ስ ኬስ በጣም ከባድ ነው የሚሆነው። አሁን እስከ ዛሬ ሶስት የተለያዩ ቪዲዮዎች ምናልባት ከኔ ጋር በተያያዘ ይኖራል ነው እንደ ኢንተርኔት የመጀመሪያውና የመጨረሻው ቪዲዮ ላይ አፒራንሴ በደንብ ተነግሮኛለ። ምን እንደመለሰ? የነጻነት ፖድካስት ተባባሪ አዘጋጅ ጽዮን ብሩክም የዚህ ገፈት ቀማሽ ናት። ሶሻል ሚዲያ ላይ ሲያውቁሽ በጣም በቃ የሚያውቁሽና ማንነት የሚያጠ ለሚመስላቸው ኮሜንታቸውን በይ ፐርሰናል ይሆናል ማለት ነው። ስለሰብ ወይ እንዴት እንዴት አስቢያለሽ፣ ቤተሰብሽ እንዴት እያሳደገሽ ነው ማለት ባክግራውንድ አጀንዳ ስላላችሁ ነው ብዙ የሚለው ኮንቨርሴሽን እራሱ ከማታውቂያቸው ሰዎች ጋር በጣም ሪ አይዚ መንግዳ ያሰባሽ ይችላል። የኦንላይን ጥቃትና ትንኮሳ በገሃዱ ዓለምም ተጽዕኖ ቀላል እንዳልሆነ ጥናቱ አመልክቷል። ቃለ መጠይቅ ከተደረገላቸው መካከል ከ78 በመቶ በላይ የሚሆኑት በበይነ መረብ ላይ በደል ካጋጠማቸው በኋላ ብዙዎች እንደ ስሜት ቀውስ ድብርትና ጭንቀት ያሉ ስነ ልቦናዊ ጉዳዮች እንዳጋጠሟቸውም በጥናቱ ተመልክቷል። የጽላተ ገጠመኝም ይህንን የጥናቱን ውጤት የሚያረጋግጥ ይመስላል። ቲክቶክ ላይ ደግሞ ከኮመንትም በላይ ሰዎች ስቲች አድርገው ስላንቺ የፈለጉትን መናገር ይችላሉ። እሱን በመጠቀም ከባድ የሆነ ኢንተርኔት አቢውስ ሊደርስብሽ ይችላል። እኔም ኤክስፒሪየንስ ያደረኩት እሱን ነው። በሰዓቱ በጣም አስደንጋጭ ነው። ሪል ላይፍ ሬፐርከሽንስም አለው ሰው ኦንላይን ብቻ ተናግሮ አያልፍም እና ይህንንም እንድትፈሪ ያስገድድሻል። ምክንያቱም ሁሉም ሰው ኢንተርኔት ላይ ተናግሮ ብቻ ሊተው አይመስልሽም። ሚንስ የምትሄጅባቸው ቦታዎች ያስጨንቁሻል፣ የምትያቸው ሰዎች ያስጨንቁሻል እና የራሱ የሆነ ሶሻል አንዛይቲ ይዞ ይመጣል። የሆነ ሰው ተናገር ታ ብለሽ የምታልፊ ሳይሆን በብዛት ነው እና አንቺ ራስሽ ልታም ልታምጅ ይቃጣሻል። እነዚህ ሰዎች የሚሉት ነገር እውነት ሲሆን እንደ የሚል ያንቺ አካል ይኖራል። ከባድ የሆነ ጥርጥር በራስሽ ምርጫዎች እና አስተሳሰብ ላይ እንዲያ ጥብሽ ይገፋፋል። በበይነ መረብ ሴቶች ላይ የሚፈጸሙ ጥቃቶች በሀሰትና በተዛባ መረጃ ላይ የተመሰረቱ በመሆናቸውም በማህበራዊ ሕይወታቸው በቤተሰባቸውና የስራ አካባቢያቸው፣ እንዲሁም በሙያቸው ላይ ጉዳት ማድረሱንም አጥኚዎቹ ገልጸዋል። አንዳንድ ሴቶች በበይነ መረብ በተደረጉ ዘመቻዎች ሳቢያ አካላዊ ጥቃት እንዲሁም እንግልት እንደደረሰባቸው በጥናቱ ተገልጿል። ከዚህ ባሻገር ለስርና ለስደት የተዳረጉ ስለመኖራቸውም ጥናቱ ፍንጭ ሰጥቷል ጽላተ እንደምትለው ምንም እንኳን በችግሩ ባትሰበርም ይህ ጥቃት ከስራ እስከ መባረር አድርሷታል ስለሆነም ይህ መሰሉ ጥቃት ሴቶችን ከማንኛውም ተሳትፎ ያርቃል የሚል ስጋት አላት። በቲክቶክ፣ በኢንስታግራም፣ በፌስቡክ ላይ አክቲቭ የሆኑ ሴቶች የሚደርሳቸው ኮሜንት እና ማስፈራሪያዎች ምን እንደሚመስሉ አውቃለሁ። ያሉበትን አካባቢ ድረስ የሚነዱትን መኪና ወይም ተሳፍረውበት ያለ መኪና ፎቶ አንስቶ እየላኩ አይቼሻለሁ፣ መጣልሻለሁ የሚል ማስፈራሪያዎች ድረስ እንደሚደርስባቸው ኢንተርኔት ላይ አውቃለሁ እና እኔም ከዛሬ ነገ ወደዛ እሄዳለሁ ብዬ ከመስራት ወደኋላ አላልኩም። በፖድካስት የተነሳ ወ በኮሜዲ የተነሳ እና ምቹ ያልሆነ ሲትዌሽን ላይ ማንም ሰው ራሱን ማስቀመጥ ስለማይፈልግ የሆነ እድል ከሴቶች ይቀማል። በእንደዚህ አይነት ቡሊንግ የተነሳ ማለት ነው። ቤዚክሊ ሳይለንስ ይደረጋሉ እንደምንለው ማለት ነው። እንደ ጥናቱ ኢትዮጵያ ውስጥ በሴቶች ላይ በበይነ መረብ የሚፈጸም ጥቃት እንደ ተለምዷዊ ነገር የሚታይ ሲሆን በበይነ መረብ ሴት ከመሆን ጋር ተያይዘው ከሚመጡ ጾታ ላይ ካነጣጠሩ የሽሙጥ የስላቅና የማንቋሸሽ አስተያየቶች ባሻገር እንደ ብሔር ማንነት ወይም ሃይማኖት ካሉ ሌሎች የማንነት በለያዎች ጋርም ስለሚያዝ ጥቃቱ ድርብና የሚያስከትለው ጉዳትም የከፋ መሆኑ በጥናቱ ሰፍሯል። በአጠቃላይ ጥናቱ አካል ጉዳተኝነትን የብሔር ማንነትና ጾታ ላይ አትኩሮ የተሰራ ቢሆንም ሴቶች ከሌሎች ማንነቶች በበለጠ በማህበራዊ መገናኛ ዘዴዎች የጥላቻ ንግግር ተጎጂ መሆናቸው ተገልጿል። ይህንን ችግር ለመፍታት ጽላት እንደምትለው የሌሎችን ግላዊ መረጃ አሳልፎ መስጠት የሚያመጣውን መዘዝ ማስተማርና ችግር ባለበት ጽሑፍ ወይም ቪዲዮ ላይ ሀሳብ በመስጠትና በማጋራት ተሳትፏ ለማድረግ አስፈላጊ መሆኑን ገልጻለች። እነዚህ ቱሎች ሶሻል ሚዲያ ላይ ለእኛ ኦፈር የሚደረጉ ቱሎችን አፕሮፕሪት መጠቀም መቻል ምን ለምን እንደሚጠቅም መረዳት መቻል ጥሩ ነው ብዬ አስባለሁ። ቅድም ከፖሊስ ጋር ተያይዞ የተነሳው ሀሳብ ጥሩ ነው። በትክክለኛው ስተዲ በትክክለኛው ጥናት ተደግፈው ህጎች መውጣት የሚችሉበት አብሶ ከሳይበር ቡሊንግ ከሳይበር ስታኪንግ ጋር በተያያዘ መነሳት የሚችሉ ነገሮች ቢኖሩ ጥሩ ነው። እኛ ሀገር ውስጥ ኢንፎርሜሽንሽን እንደፈለገ አንድ ሰው መናገር እንዳይችል መቶ ለማስፈራራት የሚሞከሩበት ሜሴጆች እንዲከለከሉ እነዚህ ሰዎች ምንም እንደማይፈጠር ስለሚያውቁ ነው። ስማቸው ፎቷቸው ባለበት ፕሮፋይል ሜሴጅ አድርገው የማይባሉ ነገሮች የሚልኩት እና እነዚህ እነዚህ ነገሮች አቴንሽን ቢሰጣቸው ባይነኝንም ዶክተር መሀሌት በበኩሏ መደረግ አለባቸው ያለቻቸውን መፍትሄዎች ጠቁማለች። አሁን ያለንበት ፓትርያርካል ወይም ደግሞ ወንድ ገዝ ሶሳይቲ ምን ያህል የከፋ ነገሮች እያመጣ እንደሆነ በአይን የምናየው ነው። በሴቶችና ወንዶች እኩልነት ብቻ ሳይሆን በምንኖርባቸው የስራ ክፍሎች፣ የህይወት ክፍሎች ውስጥ ሁሌ ኔጌቲቭ ነገሮች የምናየው አንድ ሰው በሀሳብ ነገሩን ማየት ትቶ እኔ አውቃለሁ በማለነት እኔ ወንድ ነኝ በቃ ወንድ ሆኜ ስለተፈጠርኩ ብቻ ነገሮችን የመግዛት መብት አለኝ የሚለውን አቲቲውድ ለማጥፋት ወንዶችም የሶሉሽኑ ወይም ደግሞ የለውጡ ዋና አካል መሆኑን ያንን መስራት አለብን፣ እኛም እንደ ሴቶች ሁላችንም እንደ ሰዎች ብዬ አስባለሁ። ከዛ ያው ስፔሲፊክሊ ወደ እያንዳንዱ ፊልዶች ስንመጣ ሀሳብን በሀሳብ መግለጽ የተማሩ ሰዎች እራሳቸውን የሚያውቁ እና የተከበሩ ሰዎች ምልክት ነው። ስለዚህ አንድ ሀሳብ ሲመጣ፣ አንድ ለወጥ ያለ አይዲያ ሲመጣ መጀመሪያ ሮጦ ወደ ንዴት ከመምጣት ይልቅ ምንድን ነው ይሄ የተባለው፣ ይሄን ነገር መስማት ካልፈለግኩኝ እንዴት አቮይድ ላድርገው፣ በሶሻል ሚዲያም ሊሆን ይችላል፣ ሰዎችም ተናግረውት ሊሆን ይችላል፣ እንዴት አቮይድ ላድርገው እንጂ ያንን ሰዎች ለማጥፋት ሀሳባቸውን፣ ድምጻቸውን ለማጥፋት መሮጥ ይሄ ከትክክለኛ የሆነ ሲቪላይዝድ ሶሳይቲ የሚጠበቅ አይደለም። ስለዚህ እነዚህ ነገሮች ማስተካከል አለብን። እንደ አገር ፖሊሲዎች በደንብ መሰራት አለባቸው። አድማጮች፣ የዛሬው የሳይንስ እና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበሩ። መልካም ጊዜ።